ለዲቪ ሎተሪ የሚያመለክቱ ወይም ያመለከቱ ኢትዮጵያውያን ራሳቸውን ከአጭበርባሪዎች እንዲጠብቁ ሲል በአዲስ አበባ የሚገኘው የዩናይት ስቴትስ ኤምባሲ ያስጠነቀቀ። ዲቪ ወይም በእንግሊዝኛው ዳይቨርሲቲ ቪዛ የተባለውን ወደ አሜሪካ ሀገር ሊያስገባ የሚችል ቪዛ ለመስጠት የዩናይት ስቴትስ መንግስት ማንንም አልወከለም ሲሉ አንድ የኤምባሲው ባለስልጣን ለአሜሪካ ድምጽ ገልጠዋል። መለስካቸው አምሀ ዝርዝሩን ይዘዋል የዩናይትድ ስቴትስ መንግሥት ከዓለም የተለያዩ አገሮች ዜጎች ዳይቨርሲቲ ቪዛ ወይም በአጭር አጠራሩ ዲቪ ሎተሪን በመጠቀም ወደ ግዛቱ እንዲፈልሱ ማድረግ ከጀመረ ዓመታት ተቆጥረዋል። ከኢትዮጵያም በየዓመቱ ከ4 እስከ 6 ሺህ የሚሆኑ የዲቪ አመልካቾች እንዳሉ ያስታወሱት በአዲስ አበባ የሚገኘው የአሜሪካ ኤምባሲ ማጭበርበር ተግባራትን መከላከያ ክፍል ስራ አስኪያጅ ቶማስ ቤልስ ወደ አሜሪካ ለመፍለስ ብዙ ፍላጎት እንዳለ አመልክተዋል። ይህን ከፍተኛ ፍላጎት በመመልከትም ከዚህ ጥቅም ለማግኘት የሚጥሩ አካላት እንዳሉ ማወቅ ተችለዋል፣ ብለዋል። በዚህ ምክንያት የተለያዩ የማጭበርበር ተግባራት ሲፈጸሙ እናስተውላለን ይላሉ። የተለመደውና አንደኛው የማጭበርበሪያ ዘዴ አንዳንድ ሰዎች ዳይቨርሲቲ ቪዛ ወይም ዲቪ ለሌሎች ለማስገኘት እንደሚረዱ ሲናገሩ እንሰማለን። እነዚያ ሰዎች ግን ከዩናይትድ ስቴትስ መንግሥት ጋር አንዳችም ግንኙነት ወይም ምንም ዐይነት ውክልና የላቸውም። ይህን የሚያደርጉ ሰዎች በፖስታም ሆነ በስልክ መልእክት የዲቪ ሎተሪ ዕድል አሸናፊ ሆናችኋል ይላሉ። አክለውም የዲቪ ዕድል ለማግኘት የተዘረዘሩ መመዘኛዎች እንዳሉ አስገንዝበዋል። ለኢትዮጵያውያን የአስራ ሁለተኛ ክፍል ያጠናቀቁና በአምስት የትምህርት አይነቶች የማለፊያ ውጤት ያገኙ ወይንም የዩኒቨርሲቲ ዲግሪ ያላቸው መሆን ይኖርባቸዋል ብለዋል። ያ ካልሆነ በሥራ ልምድ ረገድ የሚፈልገውን ማሟላት ይኖርባቸዋል። እነዚህን መመዘኛዎች የሚያሟሉ እድላቸውን መሞከር ይችላሉ። ይህን ማድረግ የሚችሉት ግን በአንድ መንገድ ብቻ ነው። ቶማስ ቤልስ ቢልስ አንድ ሰው ወደ ዳይቨርስቲ ቪዛ ወይም ዲቪ ሎተሪ ውድድር ሊገባ የሚችለው በአንድ መንገድ ብቻ ነው። ይኸውም በኢንተርኔት አማካይነት ዲቪ ሎተሪ ስቴት ጂኦቪ ወደሚለው ዌብሳይት ገብቶ በማመልከት ነው። ማንም የእድሉ አሸናፊ መሆኑንና ካሸነፈም ቪዛውን ለማግኘት ቀጠሮ የሚይዝበትን ሁኔታ ለማወቅም ብቸኛው መንገድ ይኸው ነው። ለዲቪ ሎተሪ ቪዛ ለኢንተርቪው ወይም ቃለምልልስ ለማድረግ ወደ ኤምባሲው ለመምጣት ቀጠሮ የሚያዘውም በዚሁ መንገድ ብቻ ነው። ከዚህ መንገድ ውጪ ያለው ሁሉ ማጭበርበር ነው። ስራ አስኪያጁ ጨምረው ማንም ሰው የሚፈለጉትን መመዘኛዎች አሟላለሁ ብሎ እስካመነ ድረስ እድሉን ለመሞከር ምንም አይነት የገንዘብ ክፍያ እንደማያስፈልገው አስረግጠው ተናግረዋል። የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት ባለፈው ጥቅምት ወር የኤምባሲውን ምክትል ቆንስላ አነጋግሮ ተመሳሳይ ማስጠንቀቂያ ሰጥተው እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ